اس Radio <applause> <applause> اس راديو <applause> <applause> <applause> <applause> <applause> <applause> <applause> አቶ አቡላህ አግዋ የኢትዮጵያ ህብረ ባህል የሰብአዊ መብቶች ኃይል ሊቀመንበርና አቶ ሰለሞን ከበደ የኢትዮጵያ ህብረ ባህል የሰብአዊ መብቶች ኃይል ዋና ጸሐፊ ዲሴምበር 10 ሲድኒ በኒው ሳውዝ ዌልስ ፓርላመንት ውስጥ የጠቅላይ ሚኒስትር አብይ አህመድን የኖቤል ሰላም ሽልማት ተቀባይነት ምክንያት በማድረግ ልዩ ዝግጅት አዘጋጅታችሁ ነበር። ይህ ማድረጉ ምን ቱርፋት ያስገኛል ለማህበረሰቡ ከሚል አኳያ ነው ዝግ ዝግጅት ውስጥ ምን ይመስል ነበር? አቶ አቡላ፣ በጣም አመሰግናለሁ። ዝግጅቱ እርግጥ በጣም ቆንጆ ዝግጅት ነበር። የዝግጅቱ ዋና ዓላማ አንደኛ፣ ዶክተር አቢይ የኢትዮጵያ ጠቅላይ ሚኒስትር የኖቤል ሽልማት በማሸነፋቸው እኛ ኢትዮጵያውያን በሲኒ የምንገኘው እንደገና ደግሞ ሌሎችም የአፍሪካ ወንድሞቻችን ጋር በመሆን አውስትራሊያውያንም ሁሉ ጠርተን በሰፊ ደስታችን ለአቢ ለመግለጽ እና ከዛም በተጨማሪ ደግሞ በኢትዮጵያ ውስጥ የተከናወኑት ያለው ሪፎርሞች ተጠናክሮ የሚሄዱበት ሁኔታ ከእያንዳንዳችን የሚጠበቀው ድርሻ ለማበርከት ቃል ክዳናችን ያደስንበት ጊዜ ነው። ምክንያቱም እንደሚታስታውሰው ከዚህ በፊት በተለይ የወያኔ መንግሥት በሀገሪቱ ላይ ያደርስ የነበረው ሲቆቃ ስርዓት ሰብአዊ መብት ረገጣ ከአውስትራሊያ መንግስት ብዙ ጊዜ ጫና እንዲደረግ ብዙ ጥያቄ አቅርበን ነበር። ከፓርላማ ድረስን መሄደን ተነጋግረናል፣ ከኦፖዚሽን ሊደር እና ከሌሎቹ መሪዎች ጋር አሁን ግን በሀገሪቱ በተፈጠረው ሰላም እንደገና ደግሞ የዲሞክራሲ ምህዳሩ እየሰፋ በመሄዱ በተጨማሪም ደግሞ አብይም የኖቤል ሽልማት አሸናፊ መሆኑን ጭምር ያንን ሁኔታ ግንዛቤ ውስጥ በማስገባት ጥያቄያችን በመቀየር በተለይ ለአቢይ ድጋፍ የሚደረግበት ሁኔታ እና በተለይ ሪፎርሙ ተጠናክሮ የሚሄድበት መንገድ እያንዳንዳችን ኢትዮጵያውያን የሚጠበቅብን ድርሻ ለማበርከት እንድንችል ጭምር ጥሪ ያቀረበበት ዝግጅት ነበር። አቶ ሰለሞን በእለቱ ተጋባዥ እንግዶች ውስጥ እነማን ነበሩ? በጣም አመሰግናለሁ አቶ ካሳሁን ይህን እድል ስለሰጠህን። በዚህ ዝግጅት ላይ ተሳታፊ የነበሩ ብዙ የአፍሪካን ኮሚኒቲ ሊደሮች ነበሩ። የተለያዩ የኢንተርናሽናል ኦርጋናይዜሽንም በተለይ ፒስን በተመለከተ ሂዩማን ራይትን በተመለከተ የሚሰሩ ተወካዮች ተገኝተው ነበረ። ብዙ ኢትዮጵያኖችም ኦፍኮርስ ተሳትፈውበታል። ከመንግስትም የፓርላማ ተመራጮች፣ ሚኒስትሮችም በዕለቱ ተገኝተው ነበረ እና ሰፋ ያለ ዝግጅት ነበረ የተካሄደው። ብዙ ህዝብ ደስታውን ነው የገለጸው። ሚኒስትሮች ይህንን ነገር በተመለከተ የዶክተር አብይ ይህን ነገር ማካሄዱን በኢትዮጵያ ውስጥ የሚካሄደው ለውጥ በመገረም እንደተከታተሉት እና ጥሪው ከተደረገላቸው በኋላ በተለይ በኢንተርኔት ጉግል አድርገው ብዙ ኢንፎርሜሽን በመረዳታቸው የተነሳ ያሳደረባቸውን አድንቆት እና ክብር ገልጸው ነበረ። በዛም በእለቱ ማለት ነው እና በእንደዚህ አይነት ሁኔታ ነው እለቱ የተከበረው የነበረው። አቶ አቡላ ቀደም ሲል እንዳነሱት አንዱም የተለይም በዚህ በኢትዮጵያና አውስትራሊያ መካከል ያለውን መልካም ግንኙነት ለማዳበር ገንቢ የሆነ አስተዋጽኦም እንደዚሁ የኢትዮጵያና ትውልደ ኢትዮጵያውያን የበኩላቸውን አስተዋጽኦ እንዲያበረከቱ ሳቢያችሁ እንደሆነ አንስተዋል። ያንን በምን መልክ ነው በኢትዮጵያና በአውስትራሊያ በኩል ያለው በመንግስታት በኩል ያለውን ግንኙነት ለማዳበር ኢትዮጵያውያኖች አስተዋጽኦ የሚያደርጉት? ከዛስ ባሻገር በግለሰብ ደረጃ ወይም እንደ ማህበረሰብስ ምን አይነት አስተዋጽኦ ማድረግ ይችላሉ? ኢትዮጵያ ውስጥ ዲሞክራሲያዊ ተቃውሞች እንዲጠረክሩና እንዲቆሙ ለማድረግ ወይም እውቀት ዘርፍም ሆነ እንደዚሁም ያላቸውን ጥሪቶች ቋጥረው መዋለ ንዋይ በማፍሰስ አዲስ የስራ እድሎችን ከመክፈት ወይም በግ ግብረ ሰናይ ድርጅት በተራድኦ ስራ ላይ ተሰማርተው ግልጋሎት ለመስጠት እንግዲህ፣ በአጠቃላይ ስናየው በሀገሪቱ እየተፈጠረ ያለ ለውጥ ምቹ በመሆኑ እንደገና ደግሞ የፖለቲካ ምህዳሩም እየሰፋ በመሆኑ እና የሰባዊ መብት ረገጣ በተሻሻለ መልኩ የሚገኝ በመሆኑ ያን ሁሉ ነገር ግንዛቤ ውስጥ በማስገባት አንደኛ ከአውስትራሊያ መንግስት እና ህዝብ ያቀረብነው ጥሪ በተለይ በኢትዮጵያ እየተከናወነ ያለው ሪፎርም ድጋፋቸው እንዲሰጡ ድጋፋቸው እንዲሰጡ በምንልበት ጊዜ ደግሞ በተለያየ ዘርፍ ነው። እኛ ግን በተለይ የሰብአዊ መብት ድርጅት እንደመሆናችን መጠን በተለይ በኢትዮጵያ የተለያዩ ፕሮግራሞች ይዘናል። ለምሳሌ ሲቪክ ኤዱኬሽን ለማካሄድ እንደገና ደግሞ ምርጫውም እያመጣ ስለሆነ በተለይ ወጣቶች እና ህዝቡ መብቱም ተገንዝቦ ዲሞክራሲያዊ መብቱ ተጠቅሞ ነጻና ፌታዊ ዲሞክራሲያዊ የሆነ ምርጫ የሚካሄድበት ሁኔታ ጭምር ለአውስትራሊያ መንግስት ጥሪ ያቀረብንበት ጉዳይ ነው። ምክንያቱም ዋና ትልቁ ነገር የህዝብ ስልጣን የሚወሰነው እና የሚረጋገጠው ነፃና ፌታዊ እና ዲሞክራሲያዊ የሆነ ምርጫ ሲኖር ነው እና በዛ ዙሪያ እኛ ለመስራት ዝግጁ እንደሆንና እንደዚህም በተጨማሪም ደግሞ ከአውስትራሊያ መንግስት ከሌሎችም ሰብአዊ መብት ድርጅቶች ጋር ለመስራትም ጭምር ዝግጁ እንደሆነ ለማረጋገጥ ስንል ነው። ሌላው ኢትዮጵያውያን በማስመልከት በተለይ በሀገራችን እየተከናወነ ያለው የሪፎርም ቀላል አይደለም። ብዙ ለውጦች አሉ። እነዚህ ለውጦች ተጠናክሮ እንዲሄዱ ደግሞ እያንዳንዳችን ቱል ኢትዮጵያዊ ኢትዮጵያውያንም ጭምር አይ ቲንክ ኃላፊነት እንዳለብን ጭምር ነው። ምክንያቱም ሀገር የጋራ ነው። የጋራ በመሆኑ ደግሞ እያንዳንዱ በአቅሙ እያንዳንዱ ደግሞ በችሎታው እያንዳንዱ ደግሞ ማድረግ በሚችለው አቅም ድጋፍ ማድረግ እንደሚጠበቅበት ነው እና ያን ደግሞ በተለይ በተከናውነው ስነስርዓት ላይ ኢቨንት ላይ ጥሪ አቅርበን እንደነበር ነው። በተለይ ለኢትዮጵያውያን በተለያየ መልክ ገንዘብ ያለው በገንዘቡ እውቀት ያለው በእውቀቱ፣ እና ደግሞ በተለያየ ዘርፍ አገሪቱ መርዳት የምንችልበት ሁኔታ ጭምር ነው። ሌላው ወነ ትልቁ ነገር በተለይ ዶክተር አብይ የተቀበሉትን ሽልማት የኢትዮጵያ ስም ነው እያስጠራ ያለው ኢትስ ኖት አን ኢንዲቪዥዋል ቲንግ የግል ይሁን እንጂ ነገር ግን ሀገራችን ኢትዮጵያ ስሟ ከፍ ብላ የተጠራችበት ነገር ስለሆነ እና ሁላችን የምንኮርበት ነገር ስለሆነ በዛ ደረጃ ደግሞ እያንዳንዳችን በተለይ በዚህ ብርታት በዚህም ያለን ሞራል በማጠናከር አገር ቤት መስራት የሚገባን ነገር ማከናወን እንደሚችል ጭምር ነው ለማድረግ የተሞከረው። ስለዚህ እያንዳንዱ ኃላፊነት አለበት፣ እያንዳንዱ ደግሞ ድርሻም አለበት። ሰብዓዊ መብት በሚባልበት ጊዜ ድንበር የለውም። ስለዚህ ያ በዛ መልክ ስለሆነ ኪ ያለውን ለውጥ ለማጠናከርና ዳር ለማድረስ በጋራ እንንቀሳቀስ የሚል ጥሪ ነው የቀረበው የነበረው። አቶ ሰለሞን ድርጅታችሁ የሰብአዊ መብቶች ድርጅት ነው። እንደዚሁ ጠቅላይ ሚኒስትር አብይ በኦስሎ የኖቤል ሰላም ሽልማታቸውን ለመቀበል በተገኙበት ወቅት፣ በእርግጥ ድርድሩ የሚሆነው በኖቤል ኮሚቴውና በሳቸው ነው። ጋዜጣዊ መግለጫ የመስጠት ያለመስጠት መብታቸው የተጠበቀ ነው። ከዛ አኳያ ግን በሌሎች ወገኖች ጠቅላይ ሚኒስትር አብይ ያንን ያለመስጠታቸው የፕሬስ ነጻነትን አገር ቤት ውስጥ እንደሚያከብሩ በዛም አንዱ የሚወደሱበት ነገር ሆኖ ሳ ኦስሎ ላይ ግን ለዓለም አቀፍ ጋዜጠኞች የጋዜጣዊ መግለጫ ለመስጠት ፈቃደኛ አልሆኑም። ያም የፕሬስ ነጻነትን ማጓደል ነው በሚል ትችት ሰንዝረውባቸዋል። በእናንተ ዓይን እንዴት ነው የምታዩት? የንግግር ነጻነት የሰብአዊ መብቶች አንዱ የማዘን ድንጋይ ነው እና ያንን በዓለም አቀፍ ደረጃ አጓድለዋል፣ አገር ቤት ግን የተሻለ ሁኔታ ላይ ነው ያለው የሚለውን ይሄንን ሁኔታ በተመለከተ እሳቸው በኦስሎ ኢንተርቪው ለጋዜጠኞች ባለመስጠታቸው የተነሳ በኢትዮጵያ ውስጥ ያለው ሁኔታ የሚያንጸባርቅ አይደለም። ይህም የመጀመሪያ ጊዜ አይደለም። የኖቤል ፒስ ፕራይስ ሎሬት ኢንተርቪው ማድረግና ለማድረጉ ላስት ታይም ፕሬዚዳንት ባራክ ኦባማ ኢንተርቪው አላደረጉም ነበረ። ዝም ብለው ነው ወደ ሀገራቸው የሄዱት። እንደዚህ አይነት ነገሮች ይከሰታሉ። ይሄንን ሁኔታውን መገንዘብ እንችላለን። ለምን ኢንተርቪው እንዳላደረጉ ሁኔታውን የሚያውቁት እሳቸው ናቸው። እኛም ደግሞ ይብዛም ይነስ ለምን እንዳላደረጉ ስንገምት የራሳቸው ምክንያት አለ ማለት ነው። ከሁኔታዎች አንጻር ቶሎ ወደ ኢትዮጵያ የመሄድ ሁኔታ ሊኖር ይችላል። ብዙ ነገሮች አሉ እና በዚህ በኩል ምንም አይነት አስተያየት ያለ አይመስለኝም። ግን አንዳንድ ሰዎች ይህንን በተመለከተ የየግል አስተሳሰባቸውን ምናልባትም አንዳንድ ተቃዋሚ የሆኑ ሰዎች ይህንን እንደ አጋጣሚ ተጠቅመው ሊናገሩት ይችላሉ እንጂ የምናውቀው ነው። በኢትዮጵያ ውስጥ የፍሪደም ነጻነት አለ። እስረኞች ተፈተዋል። የሚዲያ ነጻነት ማለት ተፈተዋል። ይሄ በተጨባጭ የምናየው የምንመሰክረው ነገር ነው እና ከዛ ጋር ምንም ብዥታ ሊፈጥሩብን አይገባም ብዬ አምናለሁኝ። አቶ አብዱላ ቀድም እንዳነሱት የጠቅላይ ሚኒስትር አብይ የኖቤል ሰላም ሽልማት መቀበል በግላቸው ብቻ ሳይሆን የኢትዮጵያውያንም አልፎም የአፍሪካውያንም ጭምር ነው ብለዋል። በንግግሩ ላይ እንደዚሁ የኖርዌይ የኖቤል ሰላም ሽልማት ኮሚቴ ሰብሳቢ ንግግራቸውን ሲያደርጉ በርካታ ኢትዮጵያውያኖችን ልብ ያሞቀ ንግግር አድርገዋል። ነገሩ እውነታም ቢሆን በዛ መድረክ ላይ በመነሳቱ የኢትዮጵያ የሰው ዘር መገኛ ሀገር ነች እና ያም ሁላችንን ኢትዮጵያ ኢትዮጵያውያን ያደርገናል ብለዋል። በእርግጥ ቀደም ሲል ባራክ ኦባማ ይህንኑ ቃል ተጠቅመዋል። ከዚህ አኳያ በዛ መድረክ ላይ በተለይ ከኖቤል ሰላም ኮሚቴው ሰብሳቢዋ የተነገሩት ነገሮች ንግግሩን አድምጠውታል እና በእርሱ አስተያየት ምን ተሰማዎት? ያስ ለኢትዮጵያና ለኢትዮጵያውያን ምን ማለት ነው? በእኔ በኩል እንግዲህ ያው ከፍተኛ ኩራት ነው የተሰማኝ። ምክንያቱም አንደኛ ኢትዮጵያ ከዚህ በፊት ብዙ ጊዜ የምትታወቀው በራብ በጦርነት፣ እንደገና ደግሞ በሰብአዊ መብት ረገጣ እና በተለያዩ አስከፊ የሆኑ ነገሮች ነበር ሲታወቀ ነበረው። ነገር ግን ዶክተር አቢይ ባገኙት እና ባደረጉት ጥረትና ባገኙት የሰላም ኖቤል ሽልማት የሀገራችን ስብ ከፍ በማድረጋቸው ይህ ደግሞ የእኛ ብቻ ሳይሆን አፍሪካውያኖችም ጭምር በጣም በከፍተኛ ደረጃ የተደሰቱበት ጉዳይ ስለሆነ እና የአፍሪካንም ስም ሁሉ ማስጠራትም ያልቻለ ሽልማት በመሆኑ ብቻዬን ሳይሆን በተለይ ደግሞ ከኔ ጋር የሚሰሩት እንደገና አፍሪካውያንም ደግሞ ጠቅላላ ሌሎችም ኢትዮጵያውያንም ቢሆኑ እጅግ በጣም ከፍተኛ ደስታ ነው እና ከፍተኛ ኩራት ነው የተሰማን እና በዚህ መሰረት እንግዲህ ያው ቀላል ነገር አይደለም። በዓለም አቀፍ ደረጃ የሀገርን ስም ማስጠራት እና በተለይ ደግሞ በጣም ውድ በሆነው ሽልማት ኖቤል ሽልማት የሀገር ስም መጥራት ቀላል ነገር አይደለም። ስለዚህ በዛ ላይ አቲንክ ኩራት ይሰማናል። ደረታችን ነፍትም የምንሄድበት ጊዜ ነው እንደሚታየኝ ከሆነ ምክንያቱም ኢዝ ኖት አን ኢዚ ቲንግ። ትናንትና እኛ እዚህ ካምቤራ ድረስ እያየን ስንጮ የነበረው ሰብዓዊ መብት ይጠበቅ ስንል ነበር። አሁን ግን ሁኔታዎች እየተሻሻሉ ናቸው የበለጠ እንዲሻሻል ደግሞ እያንዳንዳችን የምንችለው አቅም ፎርሙ ተጠናክሮ የሚሄድበት ሁኔታ ማጠናከር ያስፈልጋል። እና ከፍተኛ ደስታ ነው የነበረው። በአዳራሽ ውስጥ የነበሩ ሰዎችን ብታይ ከፍተኛ የደስታ ስሜት ነበር ሲንጸባረቅ ነበረው ከአፍሪካውያን አውስትራሊያውያንም ጭምር ኢትዮጵያውያንም ጭምር እና ቀላል ነገር አይደለም። አቶ ሰለሞንስ የጠቅላይ ሚኒስትሩ የኖቤል ሎሬት ሌክቸር በምን መልክ አይተውታል? ዋነኛ ንግግራቸው በእርግጥ በሰላም ላይ ተኮረና በተለይም በምስራቅ አፍሪካ ውስጥ ዘላቂ ሰላምን ማስፈን በሚል ነው የንግግራቸው መርስም አንኳር ትኩረት የኖቤል ሰላም ሽልማትም የተገኙበት በኢትዮጵያና በኤርትራ መካከል ያለውን ጦርነት አልባ የሆነ ውጥረት ማርገብ በመቻላቸው ነው። ከኢትዮጵያና ኤርትራ ጋር ያለው ግንኙነት ለኖቤል ሰላም ልማት ማብቃቱን እንዴት ይመለከቱታል? በአሁኑ ወቅትስ በኢትዮጵያና ኤርትራ መካከል ያሉት ግንኙነት መሻሻሎችን ከምን አኳያ ዋጋ ይሰጡታል? የጠቅላይ ሚኒስትሩንም ንግግር ከዚሁ ጋር አያይዘው እንዴት ይመዝኑታል? ታንኪ ካሳሁን ወደዛ ከመግባቴ በፊት ዶክተር አብይ የዚህን የኖቤል ፒስ ፕራይስ ያገኙበት ሶስት ነጥቦች እንዳሉ በዝርዝር ጠቅሰውታል። ሚስ በሬትሪት አንደርሰን እና አንደኛው አሁን እንዳልከው በኤርትራ እና በኢትዮጵያ መካከል ሰላም እንዲሰፍን ግንባር ቀደም ሆኖ የወሰዱት እርምጃ ነው። በእርግጥ ፕሬዚዳንት ኢሳያስ አፈወርቂም ያላቸው ድርሻ ከፍተኛ ነው። በዚህ ረገድ በሌላው በኩል ዶክተር አብይ ሽልማቱን ያገኙት ዲሞክራሲን በኢትዮጵያ ውስጥ ለማግኘት ለማጠናከርም፣ ይህንኑ ጥረት ሲቪል ሊበርቲስን እና ኢንስቲትዩሽኖችን ለማጠናከር ዴቨሎፕ ለማድረግ በወሰዱት እርምጃ። ይህም በጣም ትልቅ የሆነ እርምጃ ነው። በኢትዮጵያ ውስጥ የነበረውን ሁኔታ እናውቃለን። ያንን ወደ ዲሞክራሲ እና ወደ ጠንካራ ኢንስቲትዩሽን መቀየሩ ከባድ ነገር ነው እና በዛም አንዱ ሽልማት ያሰጣቸው ነው። ሌላው ደግሞ በምስራቅ አፍሪካ በኩል ለሰላም ያደረጉትን አስተዋጽኦ ሪኮንሲሊየሽን እርቅ እንዲሆን በኢስት አፍሪካ እና ኖርዝ አፍሪካ ውስጥ ያደረጉት ጥረት ከፍተኛ በመሆኑ ነው። በዚህ ዕለት ያው ዶክተር አቢይ የተናገሩት የሰላምን አስፈላጊነት፣ ሰላም ምን አይነት አጥፊ ነገር እንደሆነ ከፐርሰናል ልምዳቸው ለዓለም ያካፈሉት ነገር ነው እና እዛው ቦታ ላይ ከነበረ አይ ዊትነስ ከሆነ ሰው በጦርነቱ ተሳትፎ ያዩትን የመሰከሩበት ነገር ነው እና ይሄ የሁሉንም ልብ የነካ ነው ያነጋገራቸው እና ለወደፊትም ቢሆን እንደዚሁ አይነት የሰላም አስፈላጊነት ምን ያህል ጠቃሚ እንደሆነ በተለይ ትኩረት ሰጥተው ሰላም በሁሉም በተለይ በምስራቅ አፍሪካ ሆርን ኦፍ አፍሪካ በኩል ከአሁን በኋላ ሰላምና ብልጽግና መሰማት አለበት፣ በዚህ ላይ የመላው አፍሪካም የሚጠቃለልበት ይሆናል ማለት ነው በሚል ነው የተናገሩት። በተለይም ደግሞ እኔ በጣም የገረመኝ እና በጣም ደስ ያለኝ ነገር አልበርት ሉቱሊ የሚባሉት የመጀመሪያው አፍሪካዊ ኖቤል ፒስ ፕራይስ ያገኙት በአስራ ዘጠኝ ስልሳ አንድ ዓመተ ምህረት ዲሴምበር አስር ውስጥ ነበር እና እኚህ ሰውዬ የተናገሩትን ያላቸውም ተስፋ ነበረ የገለጹት የነበረው አንድ ቀን በዓለም ዙሪያ ያሉ ሰዎች በሙሉ ለሰላም መደፍረስ ምክንያት የሚሆኑትን ነገሮች በሙሉ አቁመን ሁሉም በሰላም የሚኖርበት ሁሉም ሰው በጥሩ መንፈስ የሚኖርበትን ዓለም እንገነባለን ብለው ይሄም ደግሞ የመላእክቶች አይነት አነጋገር ነው የተናገሩት የነበረው ራሳቸውም ሚኒስትር ስለነበሩ የቸርች እና ዶክተር አብይ የሚሰሩት ስራ ከዚሁ ጋር የተገናኘ በራሶ ላይ እንዲህ አይነቱን ትልቅ ኃላፊነት ወስደው እየሰሩ ነው። ለዚህም በጣም እናመሰግኖታለን በሚል ሊቀመንበሯ የተናገሩት ንግግር በጣም መስጦኛል እና ምን ያህል ከፍተኛ ኃላፊነት እንደሆነ ለዶክተር አብይ የተሰጣቸው። ይህንንም በትጋት ይፈጽማሉ የሚል ተስፋ አለን ሁላችንም። ስለዚህ ይሄ የፒስ እንትን እኛ ከምንሰራው ስራ ጋር ከኤማ ጋር በጣም የተገናኘ በመሆኑ እንደዚህ አይነት ሲሰራ ቅድም አቶ አቡላ እንደተናገረው ድጋፍ መስጠት፣ ኢንከሬጅን ማድረግ ኢትዮጵያኖችን በዚሁ ረገድ ሙሉ ተሳትፎ እንዲያደርጉ እያለንበት አለም ሁሉ የኢትዮጵያ አምባሳደር ሆነን ለኢትዮጵያ የመጣውን ለውጥ እየተካሄደ ያለውን ለውጥ ሌሎች አለማትም እንዲደግፉልን ማድረግ አለብን ማለት ነው። ይህንን ነገር ደግሞ ቅድም አቡላ ዘርዝሮታል በግልጽ በተጨማሪም ምንድን ነው ያሰብ ነው ኢትዮጵያኖች በዩኒቨርሲቲ ሌቭል በዲፕሎማ የሚሆን በማንኛውም ረገድ አጭር ትሬኒንግም ቢሆን ስለ ዲሞክራሲ፣ ስለ ሲቪል ራይት፣ ስለ አድሚኒስትሬሽን የመሳሰለውን ኮርስ እንዲሰጡልን እዚህም መጥተው በዛ ደረጃ ላይ ለኢትዮጵያኖች ስኮላርሽፕ እንዲሰጡም እንጠይቃለን የሚል ነው። እየሰራ ነው ያለ ነው ማለት ነው። ካሳሁን ታንኪዩ። ስለ ሰላም ሲነገር ሰላም ራሱ አንዱም መነሻው ከራስ ነው እና በተለይ በኢትዮጵያውያን ማህበረሰብ ውስጥ ያሉትን በማህበረሰብ ማህበራት በኩል በእምነት ቤቶችም በኩል ሆነ እንደዚሁም በተለያዩ በግለሰቦች ደረጃ ቢሆን ያለው የሰላም እና አብሮ የመኖር አብሮ የመስራትና ማህበረሰብን በእምነት ቤትም ይሁን በማህበር ደረጃ አግዝፎ በአውስትራሊያ ውስጥም ተደማጭ ሆነው በጎ ተጽዕኖ ለማሳደር እንዲችሉ በስቴት ደረጃም ሆነ በፌዴራል ደረጃ ወደዛ ለመሄድ ይህን የኖቤል ሰላም ሽልማት ምክንያት በማድረግ በምን መልክ ነው ያንን ወደ ተግባር ለማምጣትና ሰላም የበለጠ ህብረተሰብ ውስጥ እንዲሰርጽ ለማድረግ ማህበራችሁ በሚቀጥሉት አንድ ዓመት ጊዜ ውስጥ አስቦ ያለው ይህ ምን አይነት የተነሳሽነት ስሜት ተሳድሯል? በእናንተ ውስጥ አቶ አቡላ በጣም እናመሰግናለን። እርግጥ ምንድነው የያዝናቸው ፕሮግራሞች አሉ። ምክንያቱም ሰላም የጋራ ነው፣ ዲሞክራሲ ደግሞ በምንልበት ጊዜ ድንበር የለውም እና የእያንዳንዱ ኃላፊነት ነው። ስለዚህ በዚህ በመነሳት እንግዲህ አንደኛ ከአውስትራሊያ መንግስት ጋር በአንዳንድ ሁኔታዎች በአንዳንድ ስራዎች ላይ ለመስራት ዝግጅት እያደረግን ነው፣ ከእነሱ ጋር ለመነጋገር ምክንያቱም አንደኛ ቅድም እንዳልኩት ሰላም ለማንኛውም ለሰው በጣም ተፈላጊ ነገር ነው። ሰላም ከሌለ መኖር አይቻልም። ሰላም ከሌለ ደግሞ ህይወትም የለም። ስለዚህ ሰላም የሁሉም ነገር መሰረት ስለሆነ በዛ ላይ ደግሞ ለመስራት አንዳንድ ነጥቦች ይዘናል። አንደኛ በተለይ ደግሞ የሰብአዊ መብት ትምህርት፣ ቅድም ሰለሞን እንዳለው ሰብአዊ መብትና ሲቪክ ኢጁኬሽን በማካሄድ በኩል ከአውስትራሊያ መንግስትና ጉዳዩ ከሚመለከታቸው ክፍሎች ጋር ተነጋግረን አካላት ጋር ተነጋግረን እስኪ እንዴት በጋራ መስራት እንችላለን የሚል ነገር ይዘናል። እንደውም ከስብሰባ በኋላ አንዳንድ የስልክ ጥሪዎችም ደርሶናል በጋራ ለመስራት የሚቻልበት ሁኔታ። ስለዚህ ዋና ትልቁ ትኩረታችን እንግዲህ በተለይ ሰብዓዊ መብትና የሰላም ጉዳይ አውስትራሊያ መንግስት ጋር አንድ ላይ መስራት የምንችልበት ሁኔታ ጭምር ነው። ሌላው ከኢትዮጵያውያን ጋር መስራት የሚገባንም ብዙ ተግባራት አሉ። በተለይ ደግሞ ሲቪክ ኢዱኬሽን እና ስለ ዲሞክራሲና ስለ መሰረታዊ የሰው ልጅ መብቶች በማስመልከት በዛ ዙሪያ አንዳንድ ተግባራት ለማከናወን ውቀት ይዘናል። ልክ ቅድም እንደተገለጸው በዚህ ኢቨንት ላይ በተለይ ወጣቶች ፓርላማ ውስጥ ገብተው ፓርላማ ክርክር ሲያደርጉ እንደነበር ነው ሀሳብ በነፃ መንሸራሸር አስፈላጊ እንደሆነ እና በጉልበትና በኃይል የሚደረጉት መጫጫኖች በተለይ ለሀገርና ለልማት ለሰላምም አስፈላጊ ስላልሆነ በተለይ እነዚህ ታዳጊ ወጣቶች የዛ ፓርላማ ውስጥ ተቀምጠው ሌላውም ኦፖዚሽን፣ ሌላው መንግስት ሩሊንግ ፓርቲ ወይም ደግሞ ገዢ ፓርቲ ሆኖ ከዛ ደግሞ አንዱ ደግሞ የፓርላማ አፈ ጉባኤ በዚህ አይነት ሁኔታ ሮል ፕላይ ለማድረግ እንደቻሉ ናቸው ያን ነው። ስለዚህ ኦረዲ ስራ ጀምረናል። ልጆች ፓርላማ ወስደን አንዳንድ ስራዎች እንዲሰሩ እና በተለይ ፓርላማ እንደጥራን እንደሚደረግ የተሳተፉበት ጉዳይ ነው። ሌላው ከዛ ጋር አብሮ ተያይዞ አገር ቤትም ደግሞ ቅድም እንዳልኩት ምርጫ እየመጣ ስለሆነ በተለይ በሲቪክ ኤጁኬሽን እና ነጻና ዲሞክራሲያዊ መብት በሀገራችን ለመጀመሪያ ጊዜ እንዲካሄድ አብይም ራሱ ዶክተር አብይ ቃል የገባበት ጉዳይ ስለሆነ ዊ ወንት ቱ ሲ ዛት ፕራክቲካል። ስለዚህሕ ለማየት የሚያስችልን ግባቶች ያስፈልጋሉ እና በአገር ቤት ደረጃ አቅም በፈቀደ መጠን እዛም ሄደን አንዳንድ ስራዎች ለመስራት እያሰብን ነው። ለመንግስት ሳይሆን ለህዝብ። ምክንያቱም ሰብአዊ ድርጅት እንደመሆናችን መጠን ከማንኛም የፖለቲካ ድርጅት ጋር አንወገን፣ ነገር ግን ህዝቡ መብቱን ተገንዝቦ፣ ህዝቡ የራሱ መብት አውቆ ነጻና ዲሞክራሲያዊ በሆነ መንገድ ምርጫ እንዲያካሄድ ጭምር ለሚደረገው ጥረት እኛ በበኩላችን ጥረት ለማድረግ ዝግጅት እያደረግን ነው እና ሁሉም ነገር ከተሳካ ምናልባት ሀገር ብሄር ድረስ ሄደን አንዳንድ ሲቪክ ኢዱኬሽን እና የሰብዓዊ መብት ትምህርቶች፣ ሴሚናሮች ለማከናወን ዝግጅት እያደረግን ነው። ስለዚህ ያ ነው ዋና ትልቁ ነገር ቁልፉ ስልጣኑ ወደ ህዝብ ሄደው ህዝቡ ነፃ እና ዲሞክራሲያዊ በሆነ መንገድ ምርጫ የሚያደርግበት ሁኔታ ነው የሚፈልገው። ከዛ ሙ የፈለገው አቅጣጫ የፈለገው ማንኛውም ባለስልጣን እና ማንኛውም ፓርቲ ሊመርጥ ይችላል። ዋና ትልቁ ነገር ግን ህዝቡ መብቱን መገንዘብ አለበት። በሁለተኛ ደረጃ ደግሞ ሰላምን በማስመልከት በዛ ዙሪያ አንዳንድ መስራት የሚገባቸው ነገሮች አሉ። ነፃ ምርጫ ሰላም በሌለበት ሁኔታ ማከናወን አይቻልም። ስለዚህ ያ ደግሞ በዛ ኤሪያ በበኩላችንም መስራት የሚገባል ነገር መስራት እንድንችል ነው። ለዛ ነው ቅድም ኢትዮጵያውያን እዚህ ውጪ ያሉት በተለይ ስኒ ያሉት እያንዳንዱ አቅሙ በፈቀደ መጠን በሀገሪቱ ሰላም እንዲወርድ፣ ነፃና ዲሞክራሲያዊ ምርጫ እንዲካሄድ፣ ህዝቡ የስልጣን ባለቤት መሆኑን እንዲያረጋገጥ እንዲረጋገጥ ነው እኛ የምንፈልገው። ስለዚህ አዘር ሰብአዊ ድርጅት ያን ነው ማየት የምንፈልገው ነጻና ዲሞክራሲያዊ መብት እየሰፈነባት ኢትዮጵያ ነው ማየት የምንፈልገው። አቶ ሰለሞንስ በአውስትራሊያ ለሚኖሩ ኢትዮጵያውያን ማህበረሰብ አባላት ሰላምን አስመልክቶ የእርሶ መልእክት ምን ይሆናል? እዚህ ላይ ምንድን ነው እኛ ለምሳሌ በኮሚቴ ደረጃ በኤማ እንስራ እንጂ ይህንን ከፍተኛ ስራና እገዛ የሚያደርጉልን በድርጅትም በግለሰብም ብዙ ኢትዮጵያኖች አሉ። በተለይም በፋይናንስን ስራውን መልክ ቢሆን እገዛ የሚያደርጉ አሉ። እዚህ ላይ የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያንና የፕሮቴስታንት ቤተክርስቲያን አባቶች ኢትዮጵያኖችን በማሰባሰብ እንደዚህ አይነት የሰላም እርምጃ በሀገራችን መካሄዱን እንዲደግፉ የዲሞክራሲ ሂደቱ እንዲደገፍ በማድረግ ከፍተኛ የሆነ አስተዋጽኦ አድርገዋል። ከኛ ጎን በመቆም እነሱም በግላቸው ኢትዮጵያኖችን እያሰባሰቡ ባርቢኪው እንዲደረግ እያደረጉ የሰሩት ስራዎች አሉ። ከሲስ ደረሰኝ መንግስቴና ወንድም ወጋየሁ እና እነዚህ ሰዎች ትልቅ አስተዋጽኦ አድርገዋል። እንደገና ደግሞ የጣይቱ የባህልና የትምህርት ማዕከልም በዚሁ በኩል አስተዋጽኦ አድርጓል። ፋይናንሻሊም አስተዋጽኦ ያደረጉልን ድርጅቶች አሉ። ሜካ ሲድ፣ ዌስት ኤስኤስአይ፣ ኤዲኤስአይ የአፍሪካን አውስትሬሊያን ሂውማን ራይት ዴቨሎፕመንት የሚል ድርጅቶችን እዚህ ሁሉ ብሮችን እና የስራ ድጋፎችን በማድረግ አስተዋጽኦ አድርገዋል እና እነሱን በጣም በዚህ አጋጣሚ ለማመስገን እፈልጋለሁኝ። በግለሰብ ደረጃ ብዙ ሰዎችም በፋይናንስ በኩል በተግባር ብዙ ረድተውናል ማለት ነው። የሰላምን ሁኔታ በተመለከተ አብረውን ወደፊትም ጠንክረው እንዲሰሩ ነው የምንፈልገው እነዚህ ኢትዮጵያኖች በማህበራቸው በኢትዮጵያ ኮሚኒቲ ማህበርም ማህበሩን አጠናክረው ወደፊት እንዲቀጥሉ ነው የምንፈልገው። መልካም የሆነ ትብብር ዩኒቲ እንዲፈጠር ነው የምንፈልገው። በአሁኑ ሰዓት ኢትዮጵያኖች ብቻ ሳይሆኑ ብዙ የኤርትራን ወንድሞቻችን፣ እህቶቻችን እንደዚህ ለሰላም የሚደረገውን ጥረት ሁሉ በመደገፍ ከጎናችን ቆመዋል። በዚሁ ባለት ባደረግነውም ዲሴምበር አስር ላይ ከኤርትራ ኮሚኒቲ አባል የሆነ ሰው መጥቶ ንግግር አድርጓል። ይሄ በጣም የሚያበረታታ ነገር ነው፣ እና ወደፊትም ኢትዮጵያኖች በዚህ አይነት ያላቸውን ግንኙነት እያጠናከሩ የሚሄዱን ነገር እየተገነዘብን ነው ያለ ነው። ብዙ ይጠይቁናል። አብረናችሁ መስራት እንፈልጋለን፣ በተለያየ አይነት መልክ ልናግዝ እንወዳለን ብለው የጠየቁን ብዙ ሰዎች አሉ። እና እንግዲህ የሁላችንም ጉዳይ ስለሆነ ሁላችንም በመተባበር ወደፊት ያቀድናቸውን ስራዎች ተግባራዊ እናደርጋለን። ስራው እየቀለለልን ይሄዳል። በጣሪ እንዲያግዘን እንለምናለን ማለት ነው። አቶ አቡላ አግዋ የኢትዮጵያ ህብረ ባህል የሰብአዊ መብቶች ኃይል ሊቀመንበርና አቶ ሰለሞን ከበደ የኢትዮጵያ ህብረ ባህል የሰብአዊ መብቶች ኃይል ዋና ጸሐፊ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን ካሳ አሁን ለሰጠህን እድል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.